the voice of america be <laughs> away yeah, yeah america Adams radio tabiano <laughs> ሰላም ጤና ስጥልን እንደምናመሻችው፣ የተከበራችሁ አድማጮቻችን ከአሁን አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፈውን የሰኞ መጋቢት 7 2007 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅት ይታዬ ነኝ። ለነጻ ምርጫ ሁኔታው አልተመቻቸምና የምርጫው ሰላማዊና ዲሞክራሲያዊ ሂደት ፈተና ውስጥ ገብተዋል ሲል መድረክ አማረረ። ገዢው ፓርቲና መንግስት ተገቢውን የማስተካከያ እርምጃዎች በአስቸኳይ እንዲወስዱና የምርጫ መወዳደሪያ ሜዳውንና እና የፖለቲካ ሜዳሩን ለሁሉም ተወዳዳሪ ፓርቲዎች የተመቻቸ እንዲሆን እንዲያደርጉ መድረክ አጥብቆ ይጠይቃል። የመድረክ አመራር አባል አቶ ጥላሁን እንደሻውን ድምፅ ነው የሰማ ነው። በሌላ ዘገባ የብሪታንያ መንግስት ለኢትዮጵያ ይሰጥ የነበረውን እርዳታ አቅጣጫ ለምን እንዳስቀየረ አዲስ መረጃ ይዘናል። የኢትዮጵያ መንግስት በኢንተርኔት ጥቃት ያካሂዳል ይላል ሂውመን ራይትስ ዋች የተባለው የመብት ተሟጋች ቡድን it's very concerning for us in part because number one በ የሚያሳስበን በመጀመሪያ መገናኛ ብዙሀን በኢትዮጵያ በመንግስት የጠበቀ ቁጥጥር ስር መሆናቸው ና በአገር ውስጥ ገለልተኛ መረጃዎችን ለማግኘት የነፃና ገለልተኛ ድምጾች ወሳኝ በመሆኑ ሁለተኛው ደግሞ እነህን በሀገር ውስጥ ያሉትን ገለልተኛ ምንጮች ለአደጋ መዳረጉ እነዚህ ናቸው ዋነኛዎቹ ስጋቶቻችን የማን ራይትስ ዋች መርማሪ ሲንቲያ ወንግን ድምፅን የሰማ ነው የኢትዮጵያ መንግስት መንግስት አስተባብሏል። ምላሹን አካተናል። ለሁሉም አብራችሁ እንድታመሹ እየጋበዝን ዳንኤል ብራውን ዝግጅታችንን ይመራል። አሁን የምሽቱኑ ዜናዎች ደምና ምሽታችኋል። ዜና የማሰማው አዲሱ አበበ ነኝ። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ከሶሪያ መንግሥት ጋር ለመዋየት ፍላጎት እንዳላቸው ቀደም ሲል የገቡትን ቃል መቼ በተግባር እንደሚያውሉት የሶሪያ ፕሬዚዳንት በሽር አልአሳድ ከዋሽንግተን መልስ እየጠበቁ መሆናቸው ተነገረ። ውይይት እንደሚደረግ ይፋ በመሆኑ እርምጃ ከመውሰዳችን በፊት ተግባራዊነቱን እየጠበቅን ነው በማለት ፕሬዚደንት አሳድ ለኢራን ቴሌቪዥን የተናገሩትን ጠቅሶ የዘገበው የሶሪያው መንግስታዊ መገናኛ አውታር ነው። ትናንት እሑድ ሚስተር ኬሪ በሰጡት ቃል ከ200 ሺህ ሕዝብ በላይ ያለቀበት የሶሪያው የእርስ በርስ ጦርነት አራተኛ ዓመት በሆነበት በአሁኑ ወቅት የስልጣን ሽግግር ለማድረግ ይረዳ ዘንድ ዩናይትድ ስቴትስ በመጨረሻ ከመሪው ጋር ውይይት ታካሂዳለች ብለዋል። በመጨረሻ ወደ ድርድር መምጣት ይኖርብናል በማለት ሲቢኤስ በተባለው የአሜሪካ ቴሌቪዥን ላይ የተናገሩት ኬሪ ለሶሪያው ውዝግብ መፍትሔው ዲፕሎማቲክ ድርድር ነው ብለዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪና የኢራኑ አቻቸው መሐመድ ጃቫድ ዛሪፍ በኢራን የኒውክሌር ፕሮግራም ላይ ለመወያየት ዛሬ ሰኞ ስዊዘርላንድ ውስጥ ዳግመኛ መገናኘታቸው ተገለጸ። ቀደም ሲል ማለትም ትናንት እሁድ ከሁለቱ ወገን የተወጣጡ ዲፕሎማቶችና ባለሙያዎች የጀመሩትን ውይይት ነው ሁለቱ ባለሥልጣናት ኬሪ እና ዛሪፍ የተቀላቀሉት። ሚስተር ኬሪ ከእንግዲህ የቀረው መሰናክል በአብዛኛው ቴክኒካዊ ሳይሆን ፖለቲካዊ ነው ሲሉ ትናንት መናገራቸው ተሰምቷል። አንዳንድ ቴክኒካል ውሳኔዎችን የሚሹ ነገሮች መኖራቸው እውነት ነው። ነገር ግን አሉ፣ አሁን የቀሩትና ለዓለም አቀፉ ማኅበረሰብም የኢራን የኒውክለር ፕሮግራም ሰላማዊ ነው ብሎ ለማለት የፖለቲካ ውሳኔ የሚሹ ነጥቦች ናቸው የቀሩን ሲሉ ኬሪ ተናግረዋል። የሩሲያው መሪ ቭላዲሚር ፑቲን ታመዋል፣ አልያም ሞተዋል ወይም ከሥልጣናቸው ተወግደዋል ተብሎ ለቀናት ያህል ሲናፈስ ከቆየ በኋላ ዛሬ ሰኞ አደባባይ መታየታቸው ተሰማ። ሚስተር ፑቲን ዛሬ ሰኞ ከሴንት ፒተርስ ቤተ መንግሥት ነው ከከርጊዝ ፕሬዚዳንት አሌክሳንድሮ ጋር ለመገናኘት መግለጫ የሰጡት። ፑቲን ከኢጣልያው ጠቅላይ ሚኒስትር ማቲዎ ሬንዚ ጋር ከተገናኙ ካለፈው የካቲት 26 ቀን ጀምሮ ነው ከአደባባይ የጠፉት። ቀጥሎም ከካጊስታንና ከቤላሩስ ፕሬዚዳንቶች ጋር ለመገናኘት ቀጠሮ ተይዞ መሰረዙ ይታወቃል። በኋላ ነው ክሬምሊን ፕሬዚዳንት ፑቲን ከሁለቱ ፕሬዚዳንቶች ጋር የነበራቸው ቀጠሮ ለፊታችን አርብ መተላለፉን ይፋ ያደረገው። በመቶዎች የሚቆጠሩ የፓኪስታን ክርስቲያኖች በሁለት አብያተ ክርስቲያናት በራፍ ላይ የተፈጸመውንና ቢያንስ 15 ሰዎች የተገደሉበትን የአጥፍቶ ጠፊዎች ጥቃት በተመለከተ ዛሬ ሰኞ ምስራቃዊቷ ከተማ ላሆር ውስጥ መንገዶችን በመዝጋትና ልዩ ልዩ መፈክሮችን በማሰማት የተቃውሞ ሰልፍ አካሄዱ። በዛሬ ዕለት ለሚካሄደው የሰለባዎቹ ቀብር ሥነ ሥርዓት የክርስቲያን ትምህርት ቤቶች ተዘግተው የዋሉ ሲሆን ለጸጥታ ጥበቃው ደግሞ አያሌ የፖሊስ ኃይል ተሰማርቶ እንደነበርም ታውቋል። በመጨረሻም ሩሲያ ባለፈው ዓመት ክሬሚያን ወደ ግዛቷ መቀላቀሏን እንደማይቀበልና በዚያ የሚካሄደው ሰብአዊ መብት ረገጣም እንዳሳሰበው የአውሮፓ ኅብረት ገለጠ። ሩሲያ የወሰደችው እርምጃ ዓለም አቀፍ ሕግን ይቀረናል ብለዋል ኅብረቱ። የዓለም ዜናዎቹን አደመጥን። በመደበኛው ዝግጅታችን በሶስት ሰዓት ስንመለስ ደግሞ ሌሎች ዜናዎችን ይዘን እንመለሳለን። በአስራ አራት ሰላሳ አንድ መካከለኛ ሞገድ የሚተላለፈው ፕሮግራም እስከ አንድ ተኩል ይቀጥላል። አብራችሁ እንድታመሹ በድጋሚ እንጋብዛለን። ወደ ቀዳሚው ዘገባ እንለፍ። ለነጻና ፍትሐዊ ምርጫ ሁኔታው ባለመመቻቸቱ የምርጫው ሰላማዊና ዲሞክራሲያዊ ሂደት የምርጫው ሰላማዊና ዲሞክራሲያዊ ሂደት ፈተና ውስጥ እየገባ ነው ሲል መድረክ ተናገረ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በምርጫ ተወዳዳሪዎቹና አስፈጻሚዎቹ ላይ በአገሪቱ ዙሪያ ይፈጸማሉ ያላቸውን በደሎች ዘርዝሮ ምርጫ ቦርድ፣ ገዢው ፓርቲና መንግስት ተገቢ የማስተካከያ እርምጃዎችን እንዲወስዱ ጥሪ አቅርበዋል። መለስካቸው አመሃ ነው የዘገበው። ነገሩ የተነሳው እንዲህ ነው። እኛ መረጃ እንሰበስባለን ለእኔ የተላከው በስሜ ተጠቅሶ እንዲህ አይነት መረጃ በተለይም መጪውን ሀገራዊ ምርጫ ተብዬውን በሚመለከት መረጃ አለና ይሄንን አታችመንት ክፈተው እና ታገኘዋል የሚል ነው። ብዙ ሰነዶች፣ ብዙ መረጃዎች ከአገር ውስጥ ከተለያዩ ምንጮች ስለሚደርሱን እንደዛ አስመስሎ ራሱን ወይ ራሷን በማቅረብ እንድንከፍተውና ያ ሲከፈት እንግዲህ አውቶማቲካሊ የኮምፒውተር ስለላ ሶፍትዌሩ የመረጃ ጠለፋ ሶፍትዌሩ ኮምፒውተር ውስጥ ገብቶ ይወራል። ማንኛውንም መረጃ ኮምፒውተር ውስጥ ያለውን ይወስዳል ማለት ነው። መጀመሪያ የሚልኩት ልክ እንደሚያውቁ ወይም ደግሞ ባያውቁሁም ኢሳት ወይም እኛ ለምንሰራው ጋር በተገናኘ በአጠቃላይ መረጃ እንዳላቸውና ይህን ሊያቀብሉ እንደሆነ የላኩት አስመስለው ነው። ቁትና ያንን ከከፈት አደጋ ነው። ይሄና፣ ሌሎች በምንጠረጥርበት ጊዜ ብዙ ኤክስፔሪንስ ስላለን እንዲሁም ቴክኒካሊ ምን ማድረግ እና ለማድረግ እንዳለብን ስለምናውቅ ያንን ሳንከፍት ወደሚመለከተው ተቋም በሲዝን ስላብ ነው እንግዲህ ላይላክ ነው። እነሱ ኢንቨስትጌት አርገው ያው በሪፖርቱ ላይ የተገለጸው ዝርዝር እንዳየው ሆነ ማለት ነው። አቶ ነአምን ዘለቀ የቴሌቪዥን ስርጭቶቹን ከአሜሪካ የሚያስተላልፈው የኢትዮጵያ ሳተላይት ቴሌቪዥን ወይም በምህጻር ኢሳት ተብሎ የሚጠራው ጣቢያ ዋና ስራ አስፈጻሚ ናቸው። Yeah. <laughs> የተላከለትን የዲጂታል መልእክት ናሙና የፈተሸው ሲቲዝን ላብ የካቲት 30 2007 ዓ ም ባወጣው ሪፖርት የኢትዮጵያ መንግሥት የኢሳትን ኮምፒውተሮችና የሠራተኞቹን አካውንቶች ሰርጎ ለመግባት አዳዲስ ሙከራዎች ማድረጉን አስታውቋል። ይህንን የሲቲዝን ላብ ሪፖርት መሠረት ያደረገው ዋና መስሪያ ቤቱ ኒውዮርክ የሆነው የሰብአዊ መብቶች ተሟጋች ቡድን ሂውማን ራይትስ ዋች እንዲህ ዐይነቱ አድራጎት ሲፈጸም የመጀመሪያው አለመሆኑን አስታውሶ የኢትዮጵያ ባለስልጣናት በጋዜጠኞች ላይ የሚቃጧቸውን ዲጂታል ጥቃቶች በአፋጣኝ እንዲያቆሙ፣ የስለላ ቴክኖሎጂውን የሚሸጡ የውጭ ኩባንያዎች ደግሞ አገልግሎቶቻቸው ወይም ምርቶቻቸው የዋሉባቸውን ውንጀላ የተነሳባቸውን አድራጎቶች እንዲፈትሹ የሚያሳስብ መግለጫ ያንን ዕለት አውጥቷል። ባለፈው ዓመት ባወጣነው ዘገባ እንዳጠናቀር ነው። የመጀመሪያ ሙከራ ነው። በዋናነት የሚያሳየውም የውጭ ቴክኖሎጂን በመጠቀም ከኢትዮጵያ ውጭ ባሉ የግል መገናኛ ብዙሀንና የተቃዋሚ መሪዎች ኮምፒውተሮች ላይ ዲጂታል ጥቃት በማድረግ በኮምፒውተሮች ውስጥ የሚገኝ መረጃ መውሰድ ሲሆን የቪዲዮ ካሜራዎችንና ማይክሮፎኖችን እንዲሁም በስካይፕ አማካኝነት በሚደረጉ የንግግር ልውውጦችን ጨምሮ መዝለቅ የሚጥር ነው። በሂዩማን ራይትስ ዋች የኢንተርኔት ጉዳዮች ከፍተኛ አጥኚ ሲንቲያ ዋንግ ባለፈው ሳምንት ለቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። ለመሆኑ ለምንድን ነው እንደዚህ አይነት ዲጂታል ወይም ሳይበር ጥቃት ይሰነዘራል ብለው ከሳሾቹ የሚያስቡት? ከኢሳቱ አቶ ነአምን ዘለቀ እንነሳ ይህ እኮ ከፍተኛ እንግዳ አይደለም። ይህ ስርዓት አፋኝ ስርዓት ነው። ይህ ስርዓት የዜጎችን የፖለቲካ ድርጅት አባላትን፣ የጋዜጠኞችን መብት መርገጥ፣ ማሰር፣ ማፈን፣ በግድ እንዲሰደዱ ማድረግ ብቻ ሳይሆን እለት በእለት በዜጎች ላይ ስለላ የሚያካሄድ ነው። አንዱ የስለላ ቴክኒኩ ይህንን ስፓይ ዌር በብዙ የውጭ ምንዛሬ ከልዩ ልዩ ኩባኛዎች በመግዛት በሀገር ውስጥ የዜጎችን መብት ማፈንና በዜጎች ላይ ክትትልና ስለላ ማድረግ ነው። በኢሳትም በአካል እዛ ስላልሆንን እኛን ሊደርስ የሚችለው እና በተለይ ደግሞ ኢሳት እንደምታውቀው ከዚህ ቀደምም እንደ አሜሪካ ድምፅ ሬዲዮ እንደ ጀርመን ሬዲዮ በተደጋጋሚ የሳተላይት ሲግናሉን ለማፈን የስርአት ተደጋጋሚ ሙከራዎች አድርጎ ፌል አድርጓል። በሚሊዮኖች የሚቆጠሩ ኢትዮጵያኖች ኢሳትን ይከታተላሉ። ኢሳት አማራጭ መረጃ ምንጭ ነው እንደ አሜሪካው ድምፅ ሬዲዮ የኢትዮጵያ ሕዝብ አይኑን ተክሎ እለት በእለት አማራጭ መረጃ የሚያገኘው ሀገር ውስጥ ስለሚካሄደው ሰብአዊ መብት ረገጣ፣ ስለ አፈናው ውስጥ ስለዚህ ስርአት ሙስና በሙሉ ብዙ መረጃዎችን የሚያቀርበው ይሳት በስርአቱ የእግር እሳት ሆኖበታል። ስለሆነም ይሳትን ለማቋረጥ የማይፈነግሉ ድንጋይ የለም። የሂውማን ራይትስ ዋች ዋ ዎንግ ይህ አድራጎት ቡድናቸው እንደሚያሳስበው ተናግረዋል። which በእጅጉ የሚያሳስበን በመጀመሪያ የመገናኛ ብዙሀን በኢትዮጵያ በመንግስት የጠበቀ ቁጥጥር ስር መሆናቸውና በሀገር ውስጥ ገለልተኛ መረጃዎችን ለማግኘት የነጻና ገለልተኛ ድምጾች ወሳኝ በመሆኑ፣ ሁለተኛው ደግሞ እነኚህን በሀገር ውስጥ ያሉትን ገለልተኛ ምንጮች ለአደጋ መዳረጉ። እነዚህ ናቸው ዋነኛዎቹ ስጋቶቻችን። መሳሪያዎቹን ለኢትዮጵያ መንግስት ይሸጣል ተብሎ የተጠቆመው በካናዳው ቶሮንቶ ዩኒቨርሲቲ የሚገኘው የኢንተርኔት ደህንነት ቡድን ሲቲዝን ላብም ሪፖርት በሂውማን ራይትስ ዋች መግለጫ ዋና መስሪያ ቤቱ ጣሊያን ሚላን የሆነው የኢንተርኔት ተቋም ዘ ሃኪንግ ቲም ነው። ከኃላፊዎቹ አንዱን አግኝቻለሁ ሚላን ኤሪክ ሬይቭ እባላለሁ። ሚላን ጣሊያን የሚገኘው ሃኪንግ ቲም ባልደረባ ነኝ። በመላው ዓለም ላሉ የሕግ አስፈጻሚና መንግሥታዊ ተቋማት ወንጀሎችንና ሌሎችም ሕገ ወጥ አድራጎቶችን መከታተል የሚያስችላቸውን የደህንነት መከታተያ የኢንተርኔት ፕሮግራሞች ወይም ሶፍትዌር እንሸጣለን። ይህ ማለት ተቋማቱ ወይም መንግሥታቱ የጸጥታ ስጋታችን ነው በሚሉት ወይም አስፈላጊ ሆኖ ባገኙት ላይ የስለላ አድራጎቶችን እንዲያከናውኑ ትረዷቸዋላችሁ ማለት ነው? የሀኪንግ ቲም የገበያና ሽያጭ ኃላፊው ኤሪክ ሬብ ይመልሳሉ። ስለላ የሚለውን ቃል እንኳን መጠቀም አልፈልግም። ይልቅ በሀገራቸው ሕጋዊ የሆነውን የክትትል ስራ እንዲያከናውኑ ያስችላቸዋል። እና ይህንን ቴክኖሎጂና እውቀት ለኢትዮጵያ ያሸጣችኋል ወይም ትሸጣላችሁ? የደንበኞቻችንን ማንነትና የት እንደሚገኙ በፖሊሲ ደረጃ እንገልጽም። ምክንያቱም የኛም ፕሮግራሞች ወይም ሶፍትዌር የሚጠቀሙ ወንጀለኞችን፣ ሽብርተኞችን በዓለም ዙሪያ የሚከታተሉበት በመሆኑ እንደብቅላቸዋለን። ይህ ደግሞ በሻጭና ገዢ ስምምነታችን ውስጥ የሰፈረ ጉዳይ ነው። cases ይህንን ካልኩኝ በኋላ እኛ የሸጥንላቸውን ሶፍትዌር ያለአግባብ ተጠቅመዋል የሚል መረጃ ከደረሰን ምርመራ እናካሄዳለን። የምናገኘው ጭብጥ ካለም በእሱ ላይ ተመርኩዘን እርምጃ እንወስዳለን። በእርግጥ ሃኪንግ ቲም በሚሸጣቸው ሶፍትዌር ራሱ እንደማይጠቀም ወይም በቀጥታ ምርመራዎችን እንደማያካሄድ ኤሪክ ሬብ ጠቁመው ምርመራዎቹ የሚካሄዱት በህግ አስፈጻሚና በደንበኛ መንግስታቱ ፌዴራል ተቋማት መሆኑን ገልጸዋል። ስለዚህም አሉ ሬብ ሶፍትዌራችን መቼና ለምን አገልግሎት ስራ ላይ እንደዋለ አናውቅም። ይሁን እንጂ ባወቁ ጊዜስ ደንበኛችንን በዚህ ሁኔታ ውስጥ ካገኘን እንደ ውልነት እናነጋግረዋለን። ምን እየሆነ እንደሆነ እንጠይቃለን። የአጠቃቀም ግድፈት ወይም የኮንትራት ጥሰት ካገኘን የሶፍትዌር ድጋፍ መስጠታችንን ልናቆም እንችላለን። በእጃቸው ያለውም እንዳይሰራ እናደርጋለን። ደንበኞቻቸው ይህንን የሃኪንግ ቲም ፖሊሲና አቋም እንደሚያውቁ በጽሑፍ የሰፈረ መሆኑን ተናግረዋል። ሬብ ክትትል በሚያደርጉበት ጊዜም ጥቆማ ከደረሳቸው መጀመሪያ የሚያነሱት ጥያቄ ተከሳሹ አካል በእርግጥ ደንበኛችን ነው፣ የተከሰሰበት ሶፍትዌር ምንጭ በእውንኛንን ብለው እንደሚመረምሩ የስምምነት ጥሰትና የመብቶች ረገጣ ስለመካሄዱም የመከታተያ መንገድ ወይም ዘዴያቸው ምን እንደሆነ እንዲናገሩ ለቀረበላቸው ጥያቄ ሲመልሱ ገልጸዋል። በነገራችን ላይ አንድ ዓለም አቀፍ የኢንተርኔት ደህንነትና ሐሳብን የመግለጽ ነፃነት ተሟጋች ቡድን በቅርቡ አውጥቶት በነበረ ዓመታዊ ሪፖርቱ ዘ ሃኪንግ ቲምን ከኢንተርኔት ጠላቶች አንዱ አድርጎ ፈርጆታል። በሀኪንግ ቲም ራሱም ይህንን ያውቃል እና ምን ይላል? እኛ የኢንተርኔት ጠላት አይደለን፣ በፍጹም እንዲያውም እኛ የኢንተርኔት ጠባቂዎች፣ ተከላካዮች ነን። የቴክኖሎጂ ውጤቶችን፣ ኢንተርኔትን፣ ሞባይል ስልኮችን፣ ዲጂታል መሳሪያዎችን ለወንጀል አድራጎት ለማዋል የሚጠቀሙ እንዳሉ ይታወቃል። እናም የፖሊስ ተቋማት ወንጀሎቹን መከታተልና መመርመር አለባቸው። እኛ ደግሞ ያንን አቅም እናቀርባለን። እውነት ለመናገር ያ አቅም ከሌለ ወንጀለኞች፣ ሽብርተኞች፣ አጥፊዎች ኢንተርኔትን እንደፈለጉ ሊጠቀሙበት ይችላሉ። እናም ወንጀል መፈጸሚያ ሽብር መፍጠሪያና ዓለምን ወደ ጥፋት አምባነት መቀየሪያ ሊያደርጉት ይችላሉ። ስለዚህም እኛ እያደረግን ያለ ነው፣ የትም አገር እንኑር የትም ኢንተርኔት ለሁላችንም ደህንነቱ የተጠበቀ እንዲሆን ማረጋገጥ ነው እናንተ ደንበኞቻችሁን አንናገርም ስትሉ ለገሌ ሸጣችኋሉ ወይ ተብላችሁ ስትጠየቁ ሸጠናል አትሉም ደግሞም አልሸጥንምም አትሉም እውነት ነው እንዴታ በትክክል ለመሆኑ ለአሁኑ የመጨረሻው የሂውማን ራይትስ ዋች ሪፖርት የተጨበጠ ምላሻችሁ ምንድን ነው እንደዚህ አይነት ሁኔታ በተፈጠረ ጊዜ የምናደርገው ሁሉ ምርመራ እናደርጋለን። ከዚያ ምን እንደምናደርግ እንወስናለን። ይህ ደግሞ ደንበኛውን እስከ ማቋረጥ አለያም ደግሞ ከዚያ መለስ ያሉ እርምጃዎች ሊሆኑ ይችላሉ። ለመሆኑ ኢትዮጵያ የዚህ ቴክኖሎጂና እውቀት ባለቤት ነች። ለተነሳው ክስስ ምላሿ ምንድን ነው? ለዚህ ምላሽ ለማግኘት ሰሞኑን ብዙ ቦታ ረግጫለሁ። መጨረሻ ላይ ተሳካ። ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ደውዬ ነበር። ቃል አቀባዩን አገኘሁ። አጭር መልስ መስጠት ነው የፈለጉት። ተስፋ ወልድ ይባላሉ። በዋሽንግተን ዲሲ የኢትዮጵያ ኤምባሲ የፐብሊክ ዲፕሎማሲና ኮሚኒኬሽን ኃላፊ ነኝ እንግዲህ ይህንን ይህንን አሊጌሽን ያው አንብቤው አለሁኝ። በመሰረቱ የኢትዮጵያ መንግስት በሀገር ውስጥ ባሉት ሕጎች እንዲሁም ደግሞ የሌሎችን ሀገሮችን ሕጎችን አክብራ ነው የምትሰራው፣ አክትም የምታደርገው ከእንደዚህ አይነት አሊጌሽን ጋር ምንም አይነት ግንኙነት የሌለው መሆኑን ነው። በመሰረቱ መንግስት ይህንን ለማድረግ የሚሰራበት ምንም ምክንያትም የለውም እና ከእንደዚህ አይነት አሊጌሽን ጋር ግንኙነት ያለው ስራ ምንም አይነት ስራዎች እንዳልተሰሩ ነው እኔ የምረዳው። ስለዚህ መሳሪያውንም አልገዛችም፣ እውቀቱም የላትም፣ ስለላውንም ወይም ደግሞ የክትትል ስራዎቹንም አታካሄድም ኢትዮጵያ ነው አሁን እያሉኝ ያሉት። እሱ እንግዲህ ምንም መረጃ የለኝም። አንተ ለምትለው ግን እንደዚህ ቅድም ባልኩ መንገድ በዚህ ጉዳይ ላይ በህግና በህግ ብቻ አገራችን እንደምትመራን የሌሎችንም ህጎች አክብራ እንደምትሰራ ነው እኔ ማስረዳት መልሳቸውን ያለቀጠሮና ውጣ ውረድ ለሰጡኝ ለአቶ ተስፋዬ ወልዴ እንዲሁም በዚህ ዘገባ ዝግጅት ወቅት ምላሾቻቸውን ለሰጡን ሁሉ ልባዊ ምስጋና ይድረሳችሁ። ሪፖርቱ ለዛሬ እዚህ ላይ ያብቃ እንጂ ንግግሩ ይቀጥላል። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን። የብሪታንያ መንግስት በኢትዮጵያ መሰረታዊ አቅርቦቶችን ለማሟላት በዓለም ባንክ መሪነትና በሌሎች አጋርነት የዘረጋው መርሃ ግብር ፒቢኤስ ይባላል። መርዳቱን ማቋረጡን ያቋረጠበትን ምክንያትም አስረድቷል። ለዚህም የኢትዮጵያ መንግስት በዚህ የምርጫ ዓመት የመናገር ነጻነት ላይ የሚጥላቸው ክልከላዎችና በተቃዋሚዎች ላይ የሚደርሱ ያላቸው የመብት ጥሰቶች ከፊል ምክንያት እንደሆኑ የብሪታንያ መንግስት በፍርድ ቤት ለቀረበ ክስ በሰጠው ማብራሪያ መመልከቱን የብሉምበርግ የዜና አገልግሎት ዘግቧል። የብሪታንያ መንግስት በኢትዮጵያ የልማት ስራውን በምጣኔ ሀብት እድገት በተለይ በስራ ፈጠራ፣ ድህነት ቅነሳ መርሃ ግብሮች ላይ እንደሚያተኩር አስታውቋል። ዝርዝሩን ሄኖክ ሰማ ግዜር ይዟል። የብሪታንያ ዓለም አቀፍ ልማት መስሪያ ቤት ለብሉምበርግ ዜና አገልግሎት በላከው ኢሜል መልእክት በፍርድ ቤት ሚስተር ኦ የተባሉ አንድ ግለሰብ በብሪታንያ ከፍተኛ ፍርድ ቤት የመሰረቱትን ክስ አስመልክቶ ለፍርድ ቤቱ ያቀረቡትን ምላሽ ያካተተ ነው መሰረታዊ የትምህርት ጤና፣ እንደዚሁም የግብርናና ሌሎች አገልግሎቶችን በተለያዩ ክልሎች ለማሟላት የሚውለው መርሃ ግብር በአፈጻጸሙ ላይ የሰብአዊ መብት ጥሰቶች ተመዝግቦበታል በሚል የመብት ድርጅቶች በኢትዮጵያ ያለውን አሰራራቸውን የዓለም ባንክን ጨምሮ ሌሎች አጋር ድርጅቶች እንዲያስተካክሉ ሲጠይቁ መቆየታቸው ይታወሳል። ከምርጫ 97 ወዲህ የዓለም ባንክና አጋሮቹ የብሪታንያ መንግስትን ጨምሮ ለኢትዮጵያ መንግስት በቀጥታ የሚሰጧቸውን የበጀት እገዛዎች መሠረታዊ ዘርፎችን ለማጠናከር ወደሚውለው ፒቢኤስ መርሃ ግብር ማዛወራቸው ይታወሳል። ፒቢኤስ እንደ አውሮፓውያን ዘመን አቆጣጠር ከ2012 ጀምሮ እስከ 2018 ዓ ም ባለው ጊዜ ውስጥ ወደ 5 ቢሊዮን ዶላርስ የሚጠጋ በጀት ተይዞለት ነበር። የብሪታንያ የውጭ ልማት ድርጅት ዲፌድ ለፒቢኤስ መርሃ ግብር የሚሰጠውን ድጋፍ አቋርጦ ወደ ሌሎች ጥቅስ የኢትዮጵያ መንግስት እጅ በኃላፊነትና በመሪነት በስፋት የማይገባባቸው መርሃ ግብሮች ማዛወሩ ተዘግቧል። ዲፊድ በድረገጹ እርዳታው በምጣኔ ሀብት ልማት በተለይ በስራ ፈጠራ የዜጎችን ገቢ በማሻሻልና ድህነትን ለመቀነስ በተወጠኑ መርሃ ግብሮች ላይ እንደሚያተኩር ገልጿል። በብሪታንያ የኢትዮጵያ አምባሳደር ብርሃኑ ከበደ በጉዳዩ ላይ ማብራሪያ እንዲሰጡን ጠይቀን ከዚህ ቀደም ለአሜሪካ ድምፅ ሬዲዮ በሰጡት ቃል ከተናገሩት የተለየ ምላሽ እንደሌላቸው ገልጸዋል። ቀጥለን የአምባሳደሩን ምላሽ እናቀርባለን። ከዚህ በፊት በኢትዮጵያ የኢኮኖሚ የፖለቲካ የሶሻል ትራንስፎርሜሽን ውስጥ ያልታቀፉ ማርጂናላይዝድ ሆነው የቆዩ ወንድሞቻችንና እህቶቻችን የዚህ የልማት እድል ተካፋይ እንዲሆኑ ነው ይህ መንግስት እየሰራ ያለው ይሄ እድል መሰጠት የለበትም ነው የሚሉትም። እኛ ደግሞ የምንለው እነዚህ ሰዎች የአዲሱ የኢትዮጵያ ትራንስፎርሜሽን ተጠቃሚ መሆን አለባቸው፣ እኩል እድል ማግኘት አለባቸው፣ ትምህርት ቤት ማግኘት አለባቸው፣ ጤና አክሰስ ሊኖራቸው ይገባል፣ ንጹህ ውሃ ማግኘት አለባቸው። ዛሬ የተማሩት የዛ ክፍል የሀገራችን ክፍል ነዋሪዎች ራሳቸው የሚበጃቸውን የሚወስኑበት ደረጃ ላይ ማብቃት አለብን ነው መንግስት አይደለም የሚወስነው ኢንተርናሽናል ሪቨርስ አይደለም ኦክላንድ ኢንስቲትዩት አይደለም፣ የሚወስነው ያው ህዝብ ነው መወሰን ያለበት። ያ ህዝብ ደግሞ ለመወሰን አዲሱ የትራንስፎርሜሽን ድል ተካፋይ እንዲሆን፣ እንዲማር፣ እንዲያውቅ፣ ለራሱ የሚበጀውን ነገር እንዲወስን ማብቃት ነው። ስለዚህ የእኛና የእነሱ አካሄድ የተለያየ ነው። ሴትልመንት ሲባል በበጎ ፍቃድ ላይ ነው ምርት የመስጠት አቅሙ የምንመና አካባቢ ለኑሮ የማይስማማ አካባቢ የሚኖሩ የሀገራችን ዜጎች ወደ ተሻለ ቦታ ሄደው ሰፍረው መጀመሪያ ትምህርት ቤቶች ተሰርተው ቤዚክ ሰርቪስስ የቀረቡበት ሁኔታ ላይ መጀመሪያ አባወራው ነው ይመስለኛል የሚሄደው ና አባወራው ሄዱ አይቶ የቦታውን ተስማሚነት አይቶ የመሟላት የሚገባቸውን ነገሮች ካሟላ በኋላ ራሱ አይ እዚህ ብቆይ ይሻለኛል ብሎ ካመነ ቤተሰቦቹን ይዞ ህይወቱን የሚቀጥልበት በቀጣይም ደግሞ የተሻለ እርዳታ እያገኘ ህይወቱን የሚለውጥበት የልጆቹ የቤተሰቦቹ ህይወት የሚለወጥበት ሁኔታ ማመቻቸት ነው። አይ አይመቸኝም ወደ ነበርኩበት ቦታ ልመለስ ካለ የሶስት አመት ጊዜ የውሳኔ ጊዜ ያለው በዚህ መሰረት ነው የሚካሄደው በህዝቦች በጎ ፍቃድ ላይ ተመሰረተ ሁኔታ ነው እንጂ የሚካሄደው በወታደር እንደ ድሮ ታፍሶ ሄዶ ሴትል የሚደረግ አንድም የኢትዮጵያ ዜጋ የለም። መንግስት ይህንን ደጋግሞ ደጋግሞ ገልጿል። በብሪታንያ የኢትዮጵያ አምባሳደር ብርሃኑ ከበደ ናቸው። በፒቢኤስ ላይ የሚደርሰው ነቀፋ በብሪታንያው ዲፊድ ላይ ብቻ ያተኮረ አይደለም። የሰብአዊ መብት ተሟጋጅ ድርጅቶች በተለይ በኒውዮርክ መሠረቱን ያደረገው ሁማን ራይትስ ዋች፣ ኦክላንድ ኢንስቲትዩትና የአኟክ የሰብአዊ መብት ተሟጋጅ ድርጅቶች መርሃ ግብሩን የሚያስተባብረው የዓለም ባንክ በኢትዮጵያ ያለውን አሰራር እንዲያስተካክል በተደጋጋሚ ሲጠይቁ ቆይተዋል። የዓለም ባንክ በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት የዘረጋው መርሃ ግብር ፒቢኤስ በአራት ክልሎች በተለይ በጋምቤላና ቤኒሻንጉል በሰፈራ መርሃ ግብር የሀገሬው ሰዎች ከቀያቸው ተፈናቅለው መንግሥት በመረጠላቸው አካባቢዎች እንዲሰፍሩ እንደተደረጉ ሁማን ራይትስ ዋች በተከታታይ ባወጣቸው ዘገባዎች ሲያስታውስ ቆይቷል። የዓለም ባንክም በበኩሉ መርሃ ግብሩ መርሆውን ጥሶ እንደሆነ የውስጥ አሰራሩን የሚገመግም ቡድን በኢትዮጵያ አሰማርቶ አጣርቷል። ባሳለፍነው ወር ገምጋሚ ቡድኑ ጥናቱን ለባንኩ የሥራ አስኪያጆች ቦርድ አቅርቧል። ከዓለም ባንክ ባገኘነው መረጃ መሠረት ገምጋሚ ቡድኑ የሚከተለው ድምዳሜ ላይ ደርሷል። ሰዎች ያለ ፍቃዳቸው በኃይል ከመሬታቸው መነሳታቸው የፒቢኤስ መርሃ ግብር ውጤት አይደለም። የዓለም ባንክም በእነዚህ ተጠቃሽ ጉዳዮች ላይ ተጠያቂ አይደለም። ሆኖም መርማሪ ቡድኑ የፒቢኤስ መርሃ ግብር በአኟክ ሕዝቦች ላይ በተለይ የሀገራዊ ልማት መርሃ ግብሩን በሚያስፈጽመው የኢትዮጵያ መንግሥት አካል ሊደርስ የሚችለውን ተጽዕኖ በአግባቡ መርምሮ ጉዳዩን የማስተካከያ ወይም የማሻሻያ እቅዶች አልቀየሰም። የዓለም ባንክ የውስጥ አሰራር ገምጋሚ ቡድን የደረሰበት ድምዳሜ ነው። የዓለም ባንክ ፕሬዚዳንት ጂም ዮንግ ኪም ድምዳሜውን ካደመጡ በኋላ የሚከተለውን አስተያየት መስጠታቸውን ከባንኩ ያገኘነው መግለጫ ያትታል። ተቋማችን ያለው መሠረታዊ መርሆ ድሆችን መጉዳትን አይመለከትም። በዚህ ጉዳይ ላይ የውስጥ አሰራር መርማሪ ቡድኑ ባንኩ ለደረሱ ማንኛውም አይነት ጉዳቶች ተጠያቂ አይደለም ብሏል። የአኟክ ሕዝብን ጨምሮ ሌሎች ለጉዳት ተጋላጭ ማኅበረሰቦችን ደግሞ እንዴት ወደፊት ልናገዝ እንደምንችል ገልጸውልናል። ከዚህ የምናገኘው ትምህርት ወደፊት አሰራራችንን የተሳካ ለማድረግ ድሆችን የምንከላከልባቸውን መንገዶች አስቀድሞ ማሰብ እንደሚገባ ነው። የአኟክ ህዝብ የመብት ተሟጋች ድርጅቶች በጋምቤላና ቤኒሻንጉል የኢትዮጵያ መንግሥት የዓለም አቀፍ እርዳታን በመጠቀም ሰዎችን ከመሬታቸው አፈናቅሏል፣ መሬቱን መልሶ ለግል ባለ ሀብቶች ቸብችቧል፣ በማለት ይከሳሉ። የኢትዮጵያ መንግሥት ውንጀላውን አጥብቆ በማስተባበል ሰዎች በአንድ ስፍራ ተሰባስበው መሠረታዊ የትምህርት ጤና፣ መንገድና ሌሎች ማኅበራዊ አገልግሎቶች ተጠቃሚ እንዲሆኑ መሥራቱን ያሰምርበታል። ለዛሬው ለቀዳሚው ዝግጅታችን የመጨረሻ ወዳደረግነው ቅንብር እናልፋለን። የኢትዮጵያ መንግስት የሚንቀሳቀሰው የራሱንም የሌሎችንም ህጎች ባከበረ ሁኔታ ነው ሲሉ አንድ የኢትዮጵያ ዲፕሎማት መንግስቱ ያካሂደዋል ስለሚባለው ዲጂታል ጥቃት ሲጠየቁ መልስ ሰጥተዋል። ቴክኖሎጂውን ይሸጣል የሚባለው የኢጣሊያ ድርጅት ደግሞ አገልግሎቱ መብቶቹን ለመርገጥ እንዲውል ቴክኖሎጂውን ይሸጣል የሚባለው የጣሊያን ድርጅት ደግሞ አገልግሎቱ መብቶችን ለመርገጥ እንዲውል እንደማይፈቅድ አስታውቋል። የኢትዮጵያ መንግስት በኢንተርኔት ጥቃት ያካሂዳል ሲል ሂውማን ራይትስ ዋች የሚባለው የመብቶች ተሟጋች ቡድን ላወጣው ሪፖርት ወገኖቹ ከቪኦኤ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ሰሎሞን አባተ የሚከተለውን ዘገባ አሰናድተዋል። መድረክ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ባሰራጨው የጽሁፍ መግለጫ እጅግ ስፋት ባለው የሀገሪቱ ክፍል በእጩዎቹ ላይ ተፈጸሞ ያላቸውን በደሎች ዘርዝሯል። መግለጫው በማጠናቀቂያ አንቀጹ ላይ እንዳመለከተው በርካታ የኢህአዴግ ካድሬዎችና ኃላፊዎች አፍራሽ ተግባራትና የስነ ምግባር ጥሰቶች ላይ ወቅታዊ የእርምት እርምጃ እስከ ዛሬ እንዳልተወሰደ ይጠቁምና በዚህ ምክንያት የምርጫው ሰላማዊና ዲሞክራሲያዊ ሂደት ፈተና ውስጥ እንደገባ ያመለክታል። ስለሆነም የእርምት እርምጃውን መውሰድ አለባቸው ላላቸው መድረክ ጥሪውን አቅርበዋል። የመድረክ አመራር አባል አቶ ጥላሁን እንደሻው ምርጫ ቦርድ፣ ገዢው ፓርቲና መንግስት ተገቢውን የማስተካከያ እርምጃዎች በአስቸኳይ እንዲወስዱና የምርጫ መወዳደሪያ ሜዳውንና የፖለቲካ ሜዳሩን ለሁሉም ተወዳዳሪ ፓርቲዎች የተመቻቸ እንዲሆን እንዲያደርጉ መድረክ አጥብቆ ይጠይቃል። መድረክ በዚህ መግለጫው እንደዘረዝረው በትግራይ የአረና መድረክ አባላት የሆኑ ተወዳዳሪ እጩዎች የእጩነት መታወቂያ ያላቸው መታሰራቸው፣ አንዳንዶቹም ከአስር ወር እስከ ሶስት ዓመት እንደተፈረደባቸው በስምና በአድራሻ ዘርዝረዋል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል በተለያዩ ማዕዘናት፣ በኦሮሚያ ክልል በተለያዩ ማዕዘናት ተመሳሳይ በደዶች በአያሌ የመድረክ እጩዎችና አባላት ላይ እየተፈጸሙ መሆናቸውን ይኸው መግለጫ ያስረዳል። ምርጫ ቦርድ እነዚህን ለመሳሰሉ ክሶችና አቤቱታዎች የተለያዩ መልሶችን ሲሰጥ ቆይቷል። በትናንት ምሽት ዘገባዎቻችን አቶ ነጋ ዱፊሳ፣ የምርጫ ቦርዱ ጽህፈት ቤት ዋና ኃላፊና የቦርዱ ጸሐፊ፣ አንዳንድ ክሶችን ሙሉ በሙሉ ውድቅ ሲያደርጉ፣ አንዳንዶቹን መረጃው ለቦርዱ እንዳልደረሰና እንደማያውቁት፣ ሌሎቹ ደግሞ መረጃዎች ተሟልተው ቢቀርቡ መፍትሄ እንደሚፈለግላቸው መግለጻቸው ይታወሳል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ። አዲስ አበባ የአሜሪካ ድምጽ ራዲዮ በ1431 መካከለኛ ሞገድ የሚያስተላልፈው የ30 ደቂቃ ፕሮግራም የዛሬው በዚሁ ተጠናቋል። ስላደመጣችሁ እናመሰግናለን። በመደበኛው ፕሮግራም ከምሽቱ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂታዬ ነኝ። በደህና አምሹ።